በየሳምንቱ የምናደርገው የመጽሐፍ ቅዱስ ተከታታይ የጥናት ክፍለ ጊዜያችን ነው። የዛሬ ክፍለ ጊዜ ስለ ስላሴ የምንማርበት ጊዜ ይሆናል። የስላሴ ምንነት፣ አስፈላጊነት ትምህርት ውስጥ ምንድን ነው የሚለውን አንስተን እንወያያለን። ይህን ውይይት ከመጀመራችን በፊት ጸሎት እናደርጋለን። ቅዱስ አባት፣ ቸር አባት እናመሰግናለን ቸርነትና መልካምነት በዝቶ በዚህ ስፍራ እንድንገኝ መልካም ፈቃድህ ስለሆነ የሚያደምጡንንም የሚከታተሉንም ሰዎች ከእነሱ ጋር በመሆን መንፈስ ቅዱስ በተለየ ሁኔታ እንዲያስተምራቸው እንለምናለን። እኛም እዚህ ስንወያይ ከራሳችን ሳይሆን ያንተን ቃል ያንተን ሀሳብ መናገር እንድንችል እርዳን። ጊዜ ሰዓቱን ተረከብ። በክርስቶስ ስም እንግዲህ እንዳነሳሁት ዛሬ የምንወያየው ስለ ስላሴ ነው። እንግዲህ ስለ ስላሴ ከማንሳታችን በፊት ግን ስለ እግዚአብሔር እናንሳና የሰው ልጅ ግን እግዚአብሔርን መረዳት ማወቅ ይችላል ለሚለው ጥያቄ እንነሳስ። ይህንኑ ጥያቄ መጽሐፍ ቅዱሳችን ላይ የኢዮብ መጽሐፍ ላይ አንዱ የኢዮብ ወዳጅ የነበረው ኢዮብን ሲጠይቀው ነማታዊው ሶፋር ሲናገር እንመለከታለን እና ቁጥር ኢዮብ መጽሐፈ ኢዮብ ምዕራፍ 11 ቁጥር 7ና 8 ላይ የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክ ፈጽመ ልትመረምር ትችላለህን? ብሎ ይጠይቃል እና ይሄንን እንዴት አድርገን ልናስበው እንችላለን? ፍጡር እንደመሆናችን ፈጣሪን መረዳት ከኛ ይሄ ውስን ከሆኑ አይምሯችን እጅግ የላቀ ነገር ነው እና እንዲሁም አንድ ሰባኪ እንዴት ያስቀምጠዋል? አንድ ትንሽዬ በጣም ደቃቅ የሆነች ትል አምጥተን ከዛ ስለ ሰው እስቲ ሁሉንም ነገር እንድትረዳ መሞከር ያን ያህል ከዛም የገዘፈ ከባድ ነገር ነው የሚሆነው ብሎ ያስቀምጠዋል። ይህንን የዮብን ሀሳብ መጽሐፍ ቅዱስ ደግሞ ሌላ ቦታ ላይ ምን ይለዋል? ሐዋርያ ጳውሎስ ሲናገር በአንደኛ ቆሮንቶስ ምዕራፍ ሁለት ላይ ጥያቄ ነው የጠየቀው ረ ዮብ ላይ ግን መልሱን የሚሰጥ ይመስላል ጳውሎስ። ደግሞ አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር አስር ላይ እንደዚህ ይላል፣ መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። ስለዚህ የእግዚአብሔርን ጥልቅ ነገር መመርመር ትችላለህ? አችልም። ማነው መመርመር የሚችለው? መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ምን ማድረግ ይችላል? ለእኛ መግለጥ ይችላል። ስለዚህ ስለ እግዚአብሔር ስናስብ፣ ስለ መለኮት ስናስብ ስለ ሥላሴ ስናስብ ሥጋዊ አመለካከታችን፣ ዓለማዊ እውቀቶቻችን ሳይሆኑ የሚረዱን መንፈሳዊ የሆነ ያም ደግሞ ከመንፈስ ቅዱስ የምናገኘው ትምህርት እንደሆነ ይገልጽልናል። ምክንያቱም ያንን ሊያስተምረን የሚችል መንፈስ ቅዱስ ስለሆነ ነው ማለት ነው። ግን ሁሌም ቢሆን መጽሐፍ ቅዱሳችንም ትልቅ መርህ የሚያስቀምጥልን ስለ እግዚአብሔር ስለ ፈጣሪያችን ልናጠና ስንመጣ የሙሴን አይነት ልምምድ እንደሚያስፈልግ እናያለን። ዘጸአት ምዕራፍ ሶስት ላይ ሙሴ እረኛ ነበረ። በጎቹን እየጠበቀ በነበረበት ጊዜ አንድ ቁጥቋጦ ሲነድ ያያል እና ያንን ቁጥቋጦ ለማይጠጋ ሲል ድምፅ ይሰማል ከእግርህ ጫማህን አውልቅ የሚልና እግዚአብሔር በዛ ቁጥቋጦ እየተናገረው ነበረ እና ግን ያ የተቀደሰ ስፍራ ስለነበረ ጫማውን ማውለቅ ነበረበት። እንደው እንዲሁ ዘሎ ገብቶ እንትን የሚለዋል ነገር አልነበረም። ልክ እንደዛ እኛም ስለ እግዚአብሔር እንደው በትንሹ በዚች አይምሯችን ለማጥናት ለማወቅ ስንሞክር መጀመሪያ ግን ጫማችንን ማውለቅ ይሄ ማለት ይሄ ራሳችንን ዝቅ አድርገን በትህትና መቅረብ እንዳለብን ትልቅ ትምህርት ይሰጠናል። አንድ ሌላ ጥቅስ ለመጨመር ኢሳያስ 55 ቁጥር ዘጠኝ ላይ እንደዚህ ይላል ትንቢተ ኢሳያስ ምዕራፍ 55 ቁጥር ዘጠኝ ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ አሳቤም ከሀሳባችሁ ከፍ ያለ ነው ይላል። የሚያመለክተው ምንድነው እኛ ሁልጊዜ እግዚአብሔርን በመመርመር ሆነ የእሱን ሀሳብ በመረዳት በኩል በጣም የራቅን እንደሆነ ኃጢአት በተለይ ደግሞ በጣም እንዳራቀን ነው የምንረዳው እና እንዲ እንዲህ አይነት በተለይ በጣም ጥልቅ የሆኑ የመለኮትን የእግዚአብሔርን ሚስጥር በምናጠናበት ጊዜ ጥንቃቄ እንደማያስፈልግ ምክንያቱም ሀሳባችን ከሀሳቡ በጣም የራቀ ስለሆነ በምንፈልገውና በመሰለን መንገድ ሳይሆን መተንተንና ማስረዳት ወይም ለመረዳት መሞከር ያለብን እግዚአብሔር ምን ይላል በእርግጥ በሚል አሁን ያዕቆብ እንዳለው ጫማችንን አውልቀን ማለት በትህትና ራስን ዝቅ በማድረግ ለመማር በሚፈልግ መንፈስ መሆን መቻል አለበት እንጂ ይሄ ማለት ይሄ ነው በሚል ልክ እንደ ሂሳብ ወይም እንደ ሳይንስ ካልኩሌት በማድረግ ነገሮችን በመቀመር ሊሆን እንደማይችል እንረዳለን። አዎ ግን እንግዲህ ከባድ ነው ብላችኋል። ግን ሌላ ደግሞ የተሰጠን መመሪያ አለ። ዮሐንስ 17 ቁጥር ሶስት ላይ ስናነብ እውነተኛ አምላክ ብቻ የሆን ሆን አንተን የላከውንም የኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ህይወት ናት። እግዚአብሔር ማወቅ ደግሞ የዘላለም ህይወት ነው ተብሏል። ስለዚህ እስኪ ትንሽ ብታብራሩት። አሁን በመንፈስ ቅዱስ አማካኝነት ነው ልንረዳው የሚገባው እግዚአብሔር ማወቅ እኛ አንችልም የሚል ሀሳብ ተነስቷል። እና ደግሞ እዚህ ጋ ደግሞ እንድታውቁ ዋና ጉዳይ ነው፣ የዘላለም ህይወት ጉዳይ ነው እንደውም እሱን ማወቅ የሚለውን ሀሳብ ደግሞ ተነስቷል እና ትንሽም ሞካክራችሁታል፣ ግን የበለጠ ብታብራሩልኝ እፈልጋለሁ። እግዚአብሔርን ማወቅ ይሄ ከዚህ በፊት በነበረው ጥናታችንም አንድ ያጠናነው ስለ ታላቁ ውዝግብ አጥንተን ነበር እና እግዚአብሔር ማን ነው? እግዚአብሔር ማን ነው የሚለው ይሄ ትልቅ ውዝግብ ያለበት ወይም ደግሞ ይሄ ፍጥረት ያልተረዳው ግን ቢረዳው እውነተኛ የእግዚአብሔርን ማንነት ሲረዳው ነፃ የሚወጣበት እና የበለጠ እግዚአብሔርን የሚያደንቅበት ትልቅ ነገር እንደሆነ እንመለከታለን። ክርስቶስም ዮሐንስ ምዕራፍ 17 ላይ እንግዲህ መቶ የምድር አገልግሎቱን ሊጨርስ ወደ መጨረሻ ባለበት ጊዜ ነው ይህንን ጸሎት ለደቀ መዛሙርቱ ሲጸልይ የነበረው። አንደኛ ዮሐንስ ምዕራፍ አምስት ላይ ዮሐንስ በመልእክቱ ቁጥር 20 ላይ ደስ የሚል አንድ ጥቅስ እንደዚህ ይለናል የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን እውነተኛም በሆነው በእርሱ አለን እርሱም ልጁ ኢየሱስ ክርስቶስ ነው እርሱ እውነተኛ አምላክና የዘላለም ህይወት ነው ይለናልና እግዚአብሔር ራሱን እንድናውቀው በልጁ አማካኝነት ማን መሆኑን ገልጾልናል ዮሐንስ ወንጌልም ላይ በጣም ደስ የሚለው ዮሐንስ ወንጌል ምዕራፍ አንድ ስናጠና የምናገኘው እግዚአብሔር በልጁ አማካኝነት ማን እንደሆነ በደንብ ተርኮልናል ገልጾልናል ማንነቱን አሳይቶናል እግዚአብሔርን ማወቅ በርግጥ በጣም አስቸጋሪና ከባድ የሆነ ነገር ነው። ለሰብአዊ አእምሮ ደግሞ በጣም ጥልቅ ነው። ስለከለከለን ሳይሆን ቅድም ያቆብ ሲጀመር ያነሳ አንድ ጥሩ ምሳሌ አለ። አንዲት ትል አንድን ሰብአዊ ፍጡር እኔ ልትረዳኝ አችል፣ እኔ ስለከለከልኳት ሳይሆን አቅም የላት። ያ ነው ትልቁ ችግር እና እግዚአብሔር ስለከለከለን ሳይሆን በተለይ ደግሞ ኃጢአት ከገባ በኋላ እግዚአብሔርን የመረዳት ችሎታችን በጣም አድርጎ መክኗል። በጣም ወርዷል እና በተለይ በዛ ፍጥረት ላይ ስናነብ ሰው ከተፈጠረ በኋላ ቀኑ መሸት ሲል ይላል ፍጥረት ሶስት ወደ ዘጠኝ ቁጥር አስር ዘጠኝ አካባቢ እግዚአብሔር ይመጣና አዳምና ሔዋን ጋር ጊዜ ያሳልፍ ነበር፣ ፊት ለፊት ይገናኙ ነበር። ያ ሁሉ አሁን ጠፍቶ የሰው ልጅ ከእግዚአብሔር በጣም ርቆ ኃጢአት የሚባለው ነገር በጣም አድርጎ አሳንሶን ያለንበት ሁኔታ ላይ እሱ መረዳት በጣም ከባድ እንደሆነ የምንገነዘበው ስለከለከለን ሳይሆን እነዚህ ነገሮች ሁሉ በዚህ ውስጥ ስለተከሰቱ ነው። እና አንደኛ ጢሞቴዎስ ምዕራፍ ሶስት ላይ ቁጥር አስራስድስት ላይ እንደዚህ ይላል አንደኛ ጢሞቴዎስ ምዕራፍ ሶስት ቁጥር አስራ ስድስት እግዚአብሔርንም የመምሰል ምስጢር ይሏል ወይም በእንግሊዝኛ ሚስትሪ ኦፍ ጋድሊነስ እግዚአብሔርነት ማለት ነው። በሌላ አነጋገር ያለ ጥርጥር ታላቅ ነው እንዴት ማስረዳት እንችላለን? በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ነው ይላል። አንድ ሰው እንዴት ይህን ማስረዳት ይችላል? ከባድ ከባድ፣ እና ማይስተዋል ሳይሆን እንዳልኩት፣ ከባድ ስል ጥልቅ ተመርምሮ ተመርምሮ ተመርምሮ ማያልቅ ስለሆነ ነው። ግን ደግሞ ያ ማለት እንትሆ ማለት አይደለም። ያው ቅድም ያነበብከው የመጀመሪያ ጥቅስ ላይ እንደሚል የዘላለም ሕይወት እንዲሆን ምንድን ነው? እግዚአብሔር ማወቅ። እግዚአብሔር የማይታወቅ አምላክ አይደለም፣ እንድናውቀው ይፈልጋል። እንድናውቀው መፈለግ ሲፈልግ ግን ጥንቃቄን በዛ ልክ ማድረግ እንዳለብን እንረዳለን። እግዚአብሔር ግን መጽሐፍ ቅዱሳችንን በጣም የሚያስገርመን እንድናውቀው የሚፈልግ አምላክ ነው እና ራሱን በተለያየ መንገድ ልጆቹ ለሰብአዊ ዘር ሲገልጽ ነበር። ከዛ መጨረሻ ላይ ደግሞ በቃ ፍንትው አርጎ ራሱን ማን መሆኑን የነገረን በክርስቶስ አማካኝነት ነው። ዕብራውያን ምዕራፍ አንድ ቁጥር አንድ ላይ እንደዚህ ይላል ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም አለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ብሎ ያስቀምጣልና እግዚአብሔርን ማወቅ እንደው በጣም ጥልቅ ነው ግን ደግሞ እንደዚሁ አልተተውንም እግዚአብሔር እንድናውቀው መንገዱንም ሰጥቶናል ለሚያስተምረን መንፈስ ቅዱስ ሰጥቶናል በክርስቶስም ማንነቱን ነግሮናል በጣም ጥሩ ኦኬ እንግዲህ ይህንን እንደዚህ እንደ መንደርደር ያርገን አሁን ወደ ረሳችን እንሄድና ስላሴ ማለት ያው ሶስት ቁጥር እንዳለው ያሳያልና ግን ተደጋግሞ የሚነሳ በዘዳግም ስድስት አራት ላይ አንድ ጥቅስ አለ ስማ እስራኤል እግዚአብሔር አምላክህ አንድ አምላክ ነው የሚላለና ይሄ እንደውም ብዙ ሰዎች ሶስት የሚለው ስላሴ በመጽሐፍ ቅዱስ የማይገኝ ቃል፣ በእንግሊዝኛውም ትሪኒቲ ከግሪኮች ዘሎ ዘሎ የገባ በክርስትና ውስጥ የገባ አስተሳሰብ ነው እንጂ የለም ብለው በኃይል የሚከራከሩ የተለያዩ አይነት እምነት ያላቸው ሰዎች አሉና ይህንን እንዴት ትመልሱታላችሁ? የዘዳግሙ ጥቅስ ዘዳግም ስድስት አራት ላይ እስራኤላውያን በጣም የሚወዱትና በየቀኑ የሚደጋግሙት አሁንም ድረስ ሸማ ተብሎ የሚጠቀሰው ጥቅስ ነው። ስድስት አራት እንደዚህ ይላል፣ እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔር በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይልህ ውደድ ይላል። አሁን ይሄ ሀሳብ አንድ ነው የሚለው እንዳልከው ሶስትነትን አያሳይም በአንድ ስለሚል ቁጥሩ ማለት ነው። ነገር ግን አንድ ልናስተውል የሚገባ ሀሳብ፣ ይሄ አንድ የሚለው ቃል የመጽሐፍ ቅዱስ ሊቃውንት ዕብራይስጡን የሚያውቁ በተለይ ሲተነትኑት የሚሉት ነገር ምንድን ነው? እኛም እዚህ ላይ ጥቅስ ለመጥቀስ ያህል ዘፍጥረት ምዕራፍ 2 ቁጥር 25 ላይ ወይ ይቅርታ፣ 24 እና 25 ላይ ስለ አዳምና ሄዋን ይናገራል እና አዳምና ሄዋን ከተፈጠሩ በኋላ ሄዋን ከተፈጠረች በኋላ በተለይ ከአዳም ረዳት ከፈለገ በኋላ ሄዋን ተፈጠረች ይላል። ከዛ አዳም ደስ አለው አጥንት ከአጥንቴ ስጋ ከስጋ ይነ ይችላል ያው ሁለት ሰዎች ናቸው አይደል። ከዛ በኋላ ቁጥር 24 ላይ ዘፍጥረት ምዕራፍ ሁለት ስለዚህ ሰው አባትና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ስለዚህ ይሄ እዚህ ላይ የተጠቀሰው አንድ የሚለው ቃል እና ዘዳግም ስድስት አራት ላይ ተጠቀሰው አንድ የሚለው ቃል እ የብራይስጥ ምንም እውቀት የለኝም፣ ግን ሲጠቅሱ እንደሰማሁት ከሆነና ሲጠቀስም ቃሉ እንደምናየው ኢሃድ የሚለው ቃል አንድ የሚለው ቃል እዚህ ውስጥ ሁለት ሰዎች ናቸው አንድ የሆኑት። እዛ ላይም አንድ ሲል አንድ ነው በቁጥር ማለት ሳይሆን የተሰበሰበ ነገር ውስጡ እንዳለ የሚያመለክት ነው። ምክንያቱም እዚህ ላይ የተጠቀሰው አንድ የሚለው ቃል ለሁለት ሰዎች አንድ መሆንነት ነው እና አንድነትን የሚያሳይ ነው እንጂ ቁጥርን የሚያሳይ እንዳልሆነ እንረዳለን። እና ስላሴ የሚለው ቃል መጽሐፍ ቅዱስ ላይ የለም። ስላሴ የሚለው ቃል መጽሐፍ ቅዱስ ላይ አለመኖሩ ትምህርቱ የለም ብለ ያስብለን አይችልም። መጽሐፍ ቅዱስ የሚለው ቃል መጽሐፍ ቅዱስ ላይ የለም። ግን ያው በየቀኑ መጽሐፍ ቅዱስ፣ መጽሐፍ ቅዱስ፣ ቅዱሳን መጽሐፍት ምናምን እየተባለ ነው መጽሐፍ ቅዱስ ላይ የሚጠራው እና ስሙ አለመኖሩ ትምህርቱ የለም እንድንል አያስችላልም ለማለት ነው። ስለዚህ የሶስት አለመሆናቸውን አይደለም የሚናገረው የዓላማ አንድነት መኖሩን የሚያሳይ ነው ነው። ግን በዚሁ አግባብ ኢየሱስ ብቻ የሚል ኦንሊ ጂሰስ የሚል ደግሞ አስተሳሰብ አለ። በሌላ በኩል ደግሞ አብ ብቻ ነው ያለው። መንፈስ ቅዱስ ደግሞ ኃይል ነው የሚልም አስተሳሰብ አለ። እነሱ እነሱ አስተሳሰቦች እራሳቸው እንዴት ነው የመጡት? ትክክልነት ሳላቸው ወይ? በመጽሐፍ ቅዱስ የሚለውን እንመልከት። ውስጥ ኦንሊ ጂሰስ የሚለው ወይም ኢየሱስ ብቻ የሚለው አስተሳሰብ በሶስተኛው ክፍለ ዘመን አካባቢ የተነሳ ሀሳብ ነው ተብሎ ይጠቀሳል። አንድ በሊቢያ ይኖር የነበረ ሲቢሊየስ የተባለ ቄስ ምንድን ነው ያለው መጽሐፍ ቅዱስን ሲያነብ የተረዳው የሱ መረዳት ምንድነው? እግዚአብሔር ማለት አንድ ነው በቁጥር እና ይቀያየራል፣ አይነቱን ይቀይራል። አብ ይሆናል፣ ከዛ ደግሞ ወልድ ይሆናል፣ ከዛ ደግሞ መንፈስ ቅዱስ ይሆናል እና ልክ ውሃ ለምሳሌ አክል ሶስት አይነት ሂደቶች አሉት አይደል፣ ሞዳሊቲስ የሚባለው ማለት ነው ውሃ ውሃ ይሆናል፣ ፈሳሽ ይሆናል ሲበርድ ደግሞ በረዶ ይሆናል፣ በጣም በኃይለኛ ቅዝቃዜ ሲሆን፣ ስለዚህ ውሃው በረዶ ሆነ ማለት ነው። ብናፈላው ደግሞ ይተናል፣ ጋዝ ይሆናል፣ ግን አንድ ውሃ ነው እና እግዚአብሔር እንደዚህ ነው ብሎ ጠቀሰ። እሱ በዛን ጊዜ ያው አንድ ኢየሱስ ነው፣ ግን አብ ይሆናል፣ ወልድ ይሆናል፣ ሞዳሊቲውን ይቀይራል ብሎ አስተማረ። የቤተክርስቲያን አባቶች ተሰበሰቡና ከመጽሐፍ ቅዱስ አንፃር ይህ ትምህርት ትክክል ነው ወይስ አይደለም ብለው አጠኑ። እንዳልሆነ በተረዱበት ጊዜ ሰውየውን ይህንን ካህን ከቤተክርስቲያን አስወገዱት። እና ትምህርቱንም ተቃወሙት። ነገር ግን ትምህርቱ ከዛን ጊዜ ጀምሮ እስካሁን ድረስ ቀጥሏል። ይሄ አስተሳሰብ ይሄ እንግዲህ ቅድም ካነሳ ነው ሀሳብ ጋር የተያያዘ ነው። እግዚአብሔርን ለመረዳት ምድራዊና ሳይንሳዊና ዓለማዊ የሆነ ነገሮችን በምንጠቀምበት ጊዜ ችግር ውስጥ እንገባለን። ይሄም ካህን የተቸገረው በዚህ እንደሆነ እንረዳለን። ነገር ግን ክርስቶስን መጽሐፍ ቅዱስ ሲናገር የዘላለም አባት ነው ይለዋል በኢሳያስ ምራፍ ዘጠኝ ቁጥር ስድስት ላይ የክርስቶስን የመሲሁን መምጣት ነው የሚናገረው እና እንደዚህ ይላል። ኢሳያስ ምዕራፍ ዘጠኝ ቁጥር ስድስት ላይ ብዙ አይነት ማዕረጎች ይሰጠዋል ለጌታችን። እና እንደዚህ ይላል፣ ህፃን ተወልዶልናል እና ቁጥር ስድስት ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃ ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት የሰላም አለቃ ተብሎ ይጠራል እና ይሄ ለክርስቶስ የተሰጠው ዘላለማዊ አባት እንደሆነ የተሰጠው ስም ነውና በዚህ መልኩ ካየ ነው ክርስቶስ ብቻ እንደሆነ ሳይሆን ይሄ ምክንያቱም ይሄው ስም ለእግዚአብሔር አብ ተሰጥቶት እናንባለን ከዛ አንጻር ካየ ነው ሐሳቡ ይሄ ኦንሊ ጂሰስ የሱስ ብቻ የሚለው ሐሳብ ትክክል እንዳልሆነ እንረዳለን። ይሄ ሐሳብ የሚነግረን ዘላለማዊ አባት ተብሎ ክርስቶስ የተጠራው እዚህ ቦታ ላይ ብቻ ነው። ኢሳያስ ምዕራፍ 9 ቁጥር 6 ላይ እና ዮሐንስ ምዕራፍ 14 ላይ ክርስቶስ መጥቶ ደቀ መዛሙርቱን ሲያስተምራቸው እኔን ያየ አብን አየ ብሎ ሲናገር ሲያስተምራቸው እንመለከታለን እና ያንን የዘላለማዊ አባት ስለተረከው ዘላለማዊ አባት ተብሎ እንደተጠራ ሐሳብ እናገኛለን። ነገር ግን ክርስቶስ በምድር እያለ ከሰማይ ድምፅ ሲመጣ እና በተጠመቀ ጊዜ ራሱ ይህ ነው ልጄ የምወደው ብሎ ማቴዎስ ምዕራፍ 3 ላይ እናነባለን። ልክ ሲጠመቅ ከሰማይ ድምፅ እንደመጣና በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ እንደተናገረ ማቴዎስ ምዕራፍ 3 ቁጥር 17 ይነግረናል። እና ክርስቶስ ያኔ በምድር ነበር ስጋ ለብሶ ድምፁ የመጣው ከሰማይ ነው እና የተለያዩ እንደሆኑ በአካል ማለት ነው። በአካል ሁለት እንደሆኑ እንመለከታለን። ያም ብቻ ሳይሆን ደግሞ ሲቀጥል እንደገና የእግዚአብሔር መንፈስ እንደ እርግብ ሲወርድ፣ በእርሱም ላይ ሲመጣ አየሁ ይላል እና ሶስተኛውም አካል ደግሞ በዛ ጋር እናገኘዋለን። ጥሩ ልክ ነው። ግን አሁን የሚነሱ ጥያቄዎች ኢየሱስ አምላክ ነው አምላክነቱን አንድ ክድም ግን በአምላክነት ውስጥ ደግሞ ደረጃ አለ አብ ትልቅ ዋናው አምላክ ነው። የእሱ ደግሞ በተለያየ ምክንያት ትንሽ ዝቅ ያለ ያ እኩያ ያልሆነ አምላክ ነው። እንደዚህም ደግሞ የሚመሳስሉ ጥቅሶች ብዙ አሉ። እንግዲህ መጽሐፍ ቅዱስ ላይ መጠቃቀስ ይቻላልና ይሄንስ እንዴት ይታያል? ይህ አስተሳሰብ ልክነት ያለው ጉዳይ ነው ወይስ ትክክል ካልሆነ ለምንድነው ትክክል ያልሆነው? አሁን እዚህ ላይ በተለይ ከስላሴ ጋር በተያያዘ ያለው ትልቁ ችግር ምንድነው? አብ እንዳልከው፣ አብ ትልቁ ነው፣ ዋናው ነው። ከዛ ኢየሱስ ከሱ ስር ነው ያለው፣ መንፈስ ቅዱስ ደግሞ ኃይል ነው፣ ኤነርጂ ነው፣ ፓወር ነው የሚል ነው እንጂ ሶስት የተለያዩ አካል ያላቸው እንደሆኑ ተደርጎ ለመቀበል ይከብዳል። እና ከዛም የተነሳ ነው ሰዎች የተለያየ አይነት ነገሮች የሚናገሩት ነገር ግን ክርስቶስ ምን ነበረ ካልን አሁን እኛ እኮ አይደለንም ክርስቶስ ምን እንደነበረ መተንተን ያለብን ወይም የሚያስፈልገን። እራሱ እኮ ተናግሮ ፊልጵስዩስ ምራፍ ሁለት ላይ እንደዚህ ብሏል። ፊልጵስዩስ ምራፍ ሁለት ቁጥር አምስት ላይ እንደዚህ ይላል። ከቁጥር አምስት ጀምሮ በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ደግሞ ይሆን። ምን አይነት ሀሳብ ነው ያለው? እርሱ ክርስቶስ ማለት ነው በእግዚአብሔር መልክ ሲኖር ስለዚህ እግዚአብሔር ነበር። እሱ ዘላለማዊ አምላክ ነበር። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ይላ። ስለዚህ እግዚአብሔር ሆኖ ይኖር ነበር። አምላክ ሆኖ ዘላለማዊ አባት ሆኖ ይኖር ነበር። ቅድም ኢሳያስ ላይ እንዳነበብ ያንን ግን የሙጥኝ ብሎ አልያዘም። ምን አደረገ ነው የሚለው ቁጥር ስድስት ቁጥር ሰባት ሲቀጥል ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። የለም ስለዚህ እኔ አይደለሁም ክርስቶስ አንሷል አላነሰም እያልኩ መናገር የምችል መጽሐፍ ቅዱስ እኮ እየነገረኝ ነው ያለ። ስለዚህ ክርስቶስ ራሱ ነው እየተናገረ ያለው ስለ ራሱ። እኩል ነበርኩ ከእግዚአብሔር አብ ጋር በዘላለማዊ የጊዜ መስፈርም አንልም፣ ምክንያቱም ዘላለም ተብሎ ጊዜ የለም። ግን በዘላለም ውስጥ ግን ክርስቶስ ከእግዚአብሔር ጋር እኩል ነበረ። ይኸው ይነግርናል። ያንን ግን የሙጥኝ ብሎ አንቆ አልያዘም። እንዲያውም ምን አደረገ? እሱን ተው እና ራሱን ምን አደረገ? ባዶ አደረገ። ስለዚህ ራሱን ባዶ በሚያደርግበት ጊዜ ለእግዚአብሔር ለአባቱ ታዛዥ ሆኖ በምድር ላይ ታየ። ያ መታየቱ ግን ከእግዚአብሔር ያነሰ ነው ሊያስ ብለው ግን አይችልም። አሁን እኛ ያለን ችግር ይሄ ነው። እየነገረኝ እኮ ነው ያለው። እየነገረኝ ግን እኔ ምንድን ነው ብለው? ትንሽ ነህ አንተ ከእግዚአብሔር አብ ስላነስክ ነው። አደለም፣ እኩል ነበርኩ እያለ ነው ያለው ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉ እንደ ሰው ተገኝቶ እራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ይህንን በፈቃዱ ነው ያደረገው። ይህንን እኔ እየተነተንኩ እግዚአብሔር ትልቅ ነው ኢየሱስ ትንሽ ነው እንድል ብንም በራ አይከፍትልኝ። ሲቀጥል ምን ይላል? በዚህም ምክንያት እግዚአብሔር በዚህም ምክንያት ደግሞ እግዚአብሔር ያለልክ ከፍ ከፍ አደረገው፣ ከስምም ሁሉ ያለውም ስም ሰጠው ይህም በሰማይና በምድር ከምድር በታች ያሉ ሁሉ ለኢየሱስ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ይሄ እንግዲህ የመለኮት ሀሳብ ነው፣ የመለኮት ፍቅር ነው። እኛ ልንረዳው በማንችለው መልኩ የተገለጸ የመለኮት ፍቅር ነው። ይህን ስናነብ ግን እኛ ምንላለን? ክርስቶስ ከእግዚአብሔር ያነሰ ነው እንላለን። ግን አይደለም እንዳልሆነ ጥቅሱ በግልጽ ይነግረናል። የበለጠ መጽሐፍ ቅዱሳችንን ስናጠና መጽሐፍ ቅዱሳችን በግልጽ ያስቀምጥልናል። ዮሐንስ ራእይ ምዕራፍ አንድ ቁጥር ስምንት ላይ ከቁጥር ሰባት ጀምሮ እንደዚህ ይላል እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖችም ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ስለ ክርስቶስ እየተናገረ ነው። እንግዲህ ይሄኛው ከዛ አስቀጥል ቁጥር ስምንት ላይ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታን አምላክ አልፋና ኦሜጋ እኔ ነኝ ይላል ይላልና፣ ስለ ክርስቶስ እየተናገረ ያለ የነበረ የሚመጣ ሁሉን የሚገዛ ጌታና አምላክ እንደሆነ እየተናገረ ነው በግልጽ። ስለዚህ ይሄኛውም ያስተምረናል። ሲቀጥል ደግሞ ክርስቶስ በምድር አገልግሎቱ በነበረ ጊዜ ዮሐንስ ምዕራፍ አስር ላይ የተከሰተ ነገር ነበረ። ዮሐንስ ምዕራፍ አስር ቁጥር ሰላሳ ላይ አይሁዳውያን ክርስቶስን ሊወግሩት ፈለጉ፣ ሁሉም ድንጋይ አንስተውና ምክንያታቸውን ደግሞ ይናገራል እዛ ላይ ቁጥር ሰላሳ አንድ ላይ አይሁድም ሊወግሩት ደግመው ድንጋይ ያነሱ ይላል። ደግመው ድጋሚ ነው ያነሱት። ምክንያቱም ቁጥር 30 ላይ ሲናገር እኔና አብ አንድ ነን ብሎ ይናገራል። እና በዛ ምክንያት ሊወግሩት ፈለጉ። ከዛ ክርስቶስ ይጠይቃቸዋል። ከአባቴ ዘንድ ብዙ መልካም ስራ ሳየኋችሁና ከእነርሱ ስለማንኛው ትወግሩኛላችሁ ብሎ ጠየቃቸው። ከዛ ሲመልሱለት ስለ መልካም ስራህን ወግርህም፣ ስለ ስድብ፣ አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት ይላልና፣ ክርስቶስም አምላክ እንደሆነ እየነገራቸው፣ ለእግዚአብሔር ብቻ የተሰጠውን እኔ ነኝ የሚለውን ስም ክርስቶስ ሲጠቀም፣ ሌላም ቦታ ከአብርሃም በፊት እኔ ነኝ እያለ የእግዚአብሔር ስም አምላክ ስለሆነ ነው እሱን መጠቀምም የቻለው ሊጠቀምም የተገባውና እሱንም ሲጠቀምና ሲገልጽላቸው እንመለከታለን። በጣም ጥሩ አምላክ የሚለው አስተሳሰብ ራሱ እኛ እንደው መቼም በእኛ አስተሳሰብ ሁልጊዜ ትንሽ አምላክ ትልቅ አምላክ እያለን ነው እንጂ አምላክ ከተባለ አምላክ ነው ወይ፣ አምላክ ነው ወይ አይደለም ነው እንጂ በአምላክነት የትንሽነት አምላክነት ትልቅነት አምላክነት የለም። ምክትል አምላክ የሚባል ነገር የለም። አሁን ግን ልጠይቃችሁ የምፈልገው እዚሁ ላይ ሳንወጣ የኢየሱስ ክርስቶስ ሙሉ ለሙሉ መለኮት መሆን ከደህንነት ጋር ያለው ከኛ የመዳን ጋር ያለውን ግንኙነት እንድታነሱ ትፈልጋለሁ። እሱን ከማንሳታችን በፊት ግን ትንሽ ጥቅሶች እንጨምር በዚህ በመለኮቱ ላይና እና አንድ ሁለት ጥቅሶችን ለማንሳት ትፈልጋለሁ። ዮሐንስ ወንጌል ምዕራፍ አንድ ላይ ልክ እንደ ዘፍጥረት አንድ ተመሳሳይ ጥቅስ ይናገራል። ዘፍጥረት አንድ አንድ ላይ ይላል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ልክ እንደዛ ዮሐንስ አንድ አንድ ላይ ምን ይላል? በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበር ይላል። እግዚአብሔርም ቃል ነበር ይላል። እና ሲቀጥል ይላል ይህም በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። በእርሱ ህይወት ነበረች። ክርስቶስ ከእግዚአብሔር የወሰደው አብ የወሰደው ሌላ ህይወት ወይም ያነሰበት ነገር የለም። ህይወት በሱ ነበረች፣ የራሱ የሆነች ዘላለማ የሆነች ህይወት ነበረች። ያ ቃል ማን ነው እና ማን ነው ብለን ከጠየቅን ቁጥር 14 ላይ ቃልም ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ስለዚህ ይሄ ቃል ማነው? ክርስቶስ በክርስቶስ ስም ቀይረን ብናነበው በመጀመሪያ ክርስቶስ ነበር፣ ክርስቶስም በእግዚአብሔር ዘንድ ነበር፣ ክርስቶስም እግዚአብሔር ነበር ብለን ልንናገር እንችላለን። ቅድም ከአምላክ ጋር አያይዞ ያነሳው ጥቅስ ላይ እግዚአብሔር አብ ስለ ልጁ ስለ ኢየሱስ ሲናገር እንደዚህ ይላል ዕብራውያን ምዕራፍ አንድ ላይ ቁጥር ስምንት ላይ እንደዚህ ይላል። ስለ መላእክት ይላል ስለ መላእክት አገልጋይ መናፍስት ናቸው ይላል ቁጥር ሰባት ላይ ስለ ልጁ ግን አምላክ ሆይ ነው የሚለው እግዚአብሔር አብ ልጁን አምላክ ሆይ ነው የሚለው ይህ ራሱ በጣም የሚያስደንቅ ቃል እንደሆነ እናያለን እና ዙፋንህ ደግሞ ይለዋል እስከ ዘላለም ድረስ ይኖራል የመንግስት በትር የቅንነት በትር ነው ይለዋል እና አምላክ ብሎ አብ ልጁን እንደሚጠራ የሚያሳይ ክፍል ነው ሌላም ቦታ ክርስቶስ ያደረጋቸውን ተአምራት ስንመለከት አንዳንዶቹን ሲፈውሳቸው የተናገረው ቃል አንተ ወንድ ልጄ ሆይ ኃጢአት ተሰረየልህ ብሎ ሲናገር እናገኘዋለን። ሉቃስ ምዕራፍ አምስት ሃያ ላይ ይሄን ሀሳብ እናገኛለን። እምነታቸውንም አይቶ ይላል የታመመውን ሲፈውስ አንተ ሰው ኃጢአት ተሰረየችልህ አለው ይላል። ና በዛ ጊዜ እስራኤላውያን በጣም ነበር የደነገጡት። ምክንያቱም ከእግዚአብሔር ሌላ ኃጢአት ሊያስተሰርይ ይቅር ሊል የሚችል የለም። ና ተቆጡም፣ ተናደዱም፣ በጣም ደነገጡም። ግን ክርስቶስ አምላክ ስለሆነ እግዚአብሔር ስለሆነ ኃጢአትን ይቅር ማለት የሚችል እንደሆነ ሊያሳያቸው እሱን እነሱን ቃላት ሲጠቀምና የእውነትም ደግሞ ኃጢአትን ይቅር ሲል እንደነበረ በምድር ላይ በነበረ ጊዜ እንመለከታለን። በጣም ጥሩ። እንግዲህ ያነሳውት ጥያቄ ከደህንነታችን ጋር የእሱ አምላክነት ምን ግንኙነት አለ የሚል ነው። ይህንን ጥያቄ እንግዲህ አሁን እረት ማ